በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ከአስር ቀናት በፊት በንጹሐን ዜጎች ላይ የተፈጸመው ግድያ በርካታ ሕፃናትን ወላጅ አልባ ማድረጉን የአካባቢው ነዋሪዎችና የሃይማኖት መሪዎች ተናገሩ። ወላጆቻቸውን ካጡ ሕፃናት መካከል የአስር ቀን ጨቅላ ሕፃን ትገኝበታለች ይላሉ ነዋሪዎቹ። ሁሉም ሕፃናት አስቸኳይ ምግብ እርዳታ እንደሚያስፈልጋቸው በመግለጽም ለሰብአዊ ድርጅቶች ጥሪ አቅርበዋል። አስቴር ምስጋናው ዝርዝሩን ይዛለች። በኦሮሚያ ክልል ምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ከአስር ቀናት በፊት በተፈጸመ አሰቃቂ ጥቃት ከተገደሉት ንጹሐን ዜጎች ውስጥ ህጻናትም እንደሚገኙበት የዓይንማኞችና የተጎጂ ቤተሰቦች ይናገራሉ። የአካባቢው ነዋሪዎች እንደሚሉት በህጻናት ላይ የደረሰው ጉዳት ይህ ብቻ አይደለም። በርካታ ህጻናት በዚሁ ጥቃት እናት አባታቸውን መነጠቃቸውን ወላጅ አልባ መሆናቸውንም ነው ያስረዱት። በቶሌ ቀበሌ በሚገኘው ቢላል የተባለ መስጊድ እያገለገሉ ያሉ ስማቸው እንዲጠቀስ ያልፈለጉ ኢማም ሁኔታውን ካብራሩት አንዱ ናቸው። ወላጅ አልባ ሆነው የተቀመጡት ሁለት አመት እስከ አምስት አመት ያሉ ናቸው። ስታርባ ድረስ ምንም የሚበላ ነገር የለም። እኛ ምናልሚነግብያን እየወጠወጥን ነበር ትናንት ቀይ መስቀል ብቅ ብሎ ትንሽ የማትረባ ነገር ቸር አድርጎ ሄደ፣ አላዳረሰም። ይኸው ዛሬ አስር ቀናችን ነው። ሌላው ስማቸውን ከመጥቀስ የተቆጠቡ አስተያየት ሰጪ ሁለቱንም ወላጆቻቸውን በሞት ያጡና ወላጆቻቸው የት እንዳሉ የማይታወቅ ተበትነው ያሉ ህጻናት ቁጥር በመቶዎች እንደሚገመት ጠቅሰዋል። ለሰብአዊ ድርጅቶችም ጥሪ አቅርበዋል። ሁለታቸውን የሚያጡ ማለት ነው። አሁን እማታቸው አምስት ልጆች አባትም እናትም የሌላቸው አጣሉ ማለት ነው። የጁማ ቀን ተወልዳ ቅዳሜ እንደዚህ እናቷ የተገደለችባት ሕፃን ሁሉ አለ። አሁን ያለፈው ቅዳሜ ስምንት ቀኑ ዛሬ አስረኛ ቀን እና ዳለ መጠለያ ራሱ ማለት ነው። ነጻኑ አሁን በየ አለ ከእሳት የተረፈ ቤት እዛ አካባቢ ላይ ዝም ብሎ እየተጠጋ ነው። አይ ደግሞ እንደዛ አካ ያለ ጎደሉ የሆኑ አለ፣ ግራቸው የተቆረጠ አለ፣ እጃቸው የተቆረጠ አሉ። ብዛታቸው ማለት ከሶስት ሶስት አስራ አምስት አካባቢ ላይ ቆጥረናል። እንግዲህ ዝም ብለን የምናውቅ የምናውቀውም ማለት ነው። ሊጋፍ የሚባል ነገር የለም። እየተደረገላቸው አይደለም። እዚሁ አብሮ ሲኖር የነበረው ጎረቤቶቻቸው ጋር ያው በቃ ነው አሁን እየተንከባከባቸው ያለው እሳቸው የሚጠምሱትን እየጠመሱ ነው። መኖር ያዙ እዙ መካከል የሕክምና ችግር አለ፣ እየተሰቃዩ ነው። የሚንከባከባቸው በመቶ በመቶ የለም። ህጻናቶች ማለት ነው ከአስር ቀን ጨቅላ እስከ አስራ ሁለት ዓመት የዕድሜ ክልል የሚደርሱ ህጻናት ሰብሳቢ ማጣታቸውን የሚናገሩት አስተያየት ሰጪው አንዳንዶቹ ለከፍተኛ የስነልቦና ችግር መጋለጣቸውንም ያስረዳሉ። ዲሽካ ሲተኮስበት የቆየ ህፃን ነው። በጣም በድንጋጤ ሰበብ የታመሙ አሉ። በቃ አሁን ራሱ ላይ ወራሽ የሚያደጉ ማለት ነው ሁሉ አሉ። የማይናገሩ ህፃናቶች ራሱ አሉ። በቃ መናገር ያቃታቸው ማለት ነው። ስንናገራቸው መልስ የማይሰጡ አሉ። ዝም ብሎ ብቻውን የሚለፈልፍ አለ። ከትልቅም ከትንሽም ብቻውን እየለፈለፈ የሚሄድ አለ። ብዙ አይነት ነው። ይ ልገልጸው አልችልም። ቃላት የገልጸው የማይችል ነው ጉዳዩ ከተሰሱ ማለት ነው። በባህርዳር ዩኒቨርሲቲ በሕክምናና ጤና ሳይንስ ኮሌጅ በስነ አእምሮ ትምህርት ክፍል ሐኪምና መምህር እንዲሁም በአማራ ክልል የሕብረተሰብ ጤና ኢንስቲትዩት ያደጋ ጊዜ ምላሽና የአእምሮ ጤና ጉዳዮች የጥናት ቡድን አባል እንደሆኑ የተናገሩት አቶ ዮናስ ደሬሳ ችግሩ ትኩረት የሚሻ መሆኑን ይናገራሉ። በእንደዚህ አይነት ወቅት በጣም አስከፊ ጥቃቶችን ያዩና ወላጆቻቸውን ያጡ ሕጻናት ለከባድ የአእምሮ ጤና በሽታ የመጋለጥ እድላቸው ከፍተኛ በመሆኑ ተገቢውን እንክብካቤ ሊደረግላቸው ይገባል ብለዋል። ብዙ ጊዜ የአእምሮ እመም የአእምሮ መረበሽ፣ በልጅነት በተለይ የአእምሮ እመም በልጅነት ከተከሰተ የማገርሸት እድሉ ከፍተኛ ደግሞ በጣም ለየት ያለ እንክብካቤ ያስፈልጋቸዋል። ለምሳሌ ለህፃናት የሚገባ የስነ ልቦና ህክምና አለ። ስለዚህ ከሌላው ማህበረሰብ እናት አባት ካለው እኩል እንኳን ባይሆን አንጻራዊ እድገት ፕሮዳክቲቭ እንዲሆኑ እዛ ላይ የተለያየ ምስቴክሆልደር አንድ ላይ ሆኖ ቢሰራበት ነው እንጂ ያየ የሰማ ይሄ ደግሞ በልጅነት ከሆነ ይብሳል ይላል። እያደጉ ሲሄዱ ወደ አይደንቲቲያቸው ነው የሚመጡ። እናቴ ማናት፣ አባቴ ማነው፣ ሰፈሬ ማን፣ እኔ ማነኝ እያሉ ሲሄዱ እናት አባታቸውን ያጡበት ሂስትሪ ማወቅ ይፈልጋሉ። እያም ብሬክ ማድረግ ያስፈልጋል። ይህም ክሊርሊ ቴራፒ ካልተሰጠው ዛሬ ዝም ብለው ኦርፋን ብለው ወስድ ብታሳድገው ነገ ለዚህ የማይጋለጥበት ምክንያት ስለሌለ እነዚህ ተጋላጭ ግሩፖች በጣም ለየት ያለ እንክብካቤ ያስፈልጋቸዋል። እንደ ባለሙያም ጭምር ስናየው ማለት ነው። ይህ በእንዲህ እንዳለ በሀገሪቱ የተለያዩ የከፍተኛ ትምህርት ተቋማት የሚገኙ የአማራ ብሔር ተወላጅ ተማሪዎች በምዕራብ ወለጋ ጊምቢ ወረዳ ቶሌ ቀበሌ የተፈጸመውን ጥቃት አውግዘዋል። ዛሬም የባህር ዳር ዩኒቨርሲቲ ተማሪዎች ድርጊቱን ተቃውመዋል። በዩኒቨርሲቲው የተማሪዎች ሕብረት ፕሬዝዳንት ተማሪ አብርሃም ታደሰ በዩኒቨርሲቲው ቅጥር ግቢ ስለነበረው የተቃውሞ ሰልፍ ተከታዩም ብሏል ሰባቱን ግቢዎች ንጹሃን ዜጎች በተለይም ደግሞ በወለጋ የአማራ ማንነት ባላቸው ሰዎች ላይ እየደረሰ ያለው በንጹሃን ላይ እየደረሰ ያለውን ግድያ ለመቃወም በሁሉም ግቢዎች ተማሪዎች ሰጥቶ ነበረ ድምጻቸውን አሰምተዋል። ያው በአማራ ላይ የሚደርስ ሞት እንቃ ኢትዮጵያ መኖሪያችን እንጂ ሞታችን አትሆንም፣ የሚሉ መፈክሮችን እና ምክር ቤቱም የህዝብ ኢትዮጵያዎች እንደመሆናቸው መጠን የህዝቦችን ድምፅ ሊሰሙ እንደሚገባ እና የህዝቦችን ድምፅ ማፈን ተገቢ እንዳልሆነ የሚያመለከቱ ጽሁፎች እና መፈክሮችን እያሰሙ ነው። ተማሪዎች ግን ነጻን የሚሆኑበት የሚገጠሉበት አግባብ ይቆም፣ አሰራር ይቆም፣ ይህም ደግሞ የሚያወግዝ የሚከላከል ስርዓት ይፈጠራል። ይህል ነበር አጠቃላይ ተማሪዎች ድምጽ። በሁሉም ግቢዎቻችን ሀሳባቸውን ተማሪዎች በሰላም ገልጸው አሁን በየግቢዎቻቸው በሰላም ገብተው ነው የሚገኙት። ሰሞኑን በምዕራብ ወለጋ ዞን የተፈጸመውን የንጹሐን ዜጎች ኢላማ ያደረገ ጥቃት ዓለም አቀፍ ተቋማትን ጨምሮ በበርካታ ወገኖች ተወግዟል። መንግስት አሸባሪ ሸኒህ ብሎ የሚጠራውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን የውጭ ቃል አቀባይ አርብ ዕለት ባወጣው መግለጫ መንግስት በሀገሪቱ ምዕራባዊ ክፍል የተፈጸመውን ጅምላ ግድያ በማያዳላ መልኩ ያጣራል ብሎ እንደማያምን በመግለጽ ገለልተኛ ቡድን ሁኔታውን እንዲያጣራ ጠይቋል። ባለፉት አራት አመታት ውስጥ ምርመራ የሚያስፈልጋቸው በርካታ የጭካኔ ተግባራት ተፈጽመዋል ሲሉ በትዊተር ገጻቸው ላይ የጻፉት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው አማጺ ቡድን ቃል አቀባይ ኦዳ ታቢር የሚፈለገው ሶስተኛ ወገን በሆነ አካል የሚደረግ ገለልተኛ ምርመራ ነው ብለዋል። ለደረሰው ጅምላ ግድያም የመንግስት አካል የሆነ በኦሮሚያ ክልል ውስጥ የሚገኝ ሚሊሻን ተጠያቂ አድርጓል። ሆኖም የጥቃቱ ሰለባ መሆናቸውን የሚናገሩት የአካባቢው ነዋሪዎች ሸኔ ሲሉ የጠሯቸው ታጣቂዎች ጥቃቱን እንደፈጸሙባቸው ይናገራሉ። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር